አውሮፓና ጀርመን ሉቤክ በተባለችው የሰሜን ጀርመን ከተማ ሀፈን ሽትራሰ በተባለ ስፍራ ይገኝ በነበረ አንድ የተገን ጠያቂዎች መጠለያ ላይ የዛሬ 20 ዓመት የተጣለው ጥቃት በዘመናዊ ጀርመን ታሪክ ከደረሱት መሰል ጥቃቶች በአደገኛነቱ ይጠቀሳል። በዚሁ ስፍራ በጎርጎርሳዊው 1996 ጥር 17 ለጥር 18 አጥቢያ ከሌሊቱ 9 ሰዓት ተኩል ግድም ስደተኞች የተጠለሉበት ህንፃ በእሳት ተለኩሶ የአስር ሰዎች ህይወት ሲጠፋ ሌሎች 38 ደግሞ ጉዳት ደርሶባቸዋል ከመካከላቸውም አንዳንዶቹ ክፉኛ ነበረ የቆሰሉት እሳት የተለኮሰበት ይህ ህንፃ የ48 ተገን ጠያቂዎች መኖሪያ ነበረ የሉቤክ ማዘጋጃ ቤት የጥቃቱን 20ኛ ዓመት ምክንያት በማድረግ ባወጣው መግለጫ አደጋው የደረሰበትን ዕለት በከተማይቱ የቅርብ ጊዜ ታሪክ ከሚታወቁት አሳዛኝ ቀናት አንዱ ብሎታል የዛሬ 20 ዓመት ጥቃት በደረሰበት በዚሁ አካባቢ ለሞቱት መታሰቢያ የሚሆን ድንጋይ ተቀምጧል። የዶቼቬለው ማቲያስ ፎንሃይን እንደዘገበው እስካሁን በዚህ የእሳት ቃጠሎ ተወንጅሎ ለፍርድ የቀረበ ሰው የለም። ሚሻኤል ቡታይለር ያኔ የከተማይቱ ከንቲባ ነበሩ። ለ12 ዓመት የሉቤክ ከንቲባ የነበሩት ቡታይለር ከትናንት ወዲያ ምሽት የሞቱትን ለማሰብ በተካሄደ ስነ ስርዓት ላይ ተገኝተው ነበረ። የቀድሞ ከንቲባ ያኔ የሆነውን ለጋዜጠኞች ሲናገሩ እንባ ይቀድማቸዋል። ቡታይለር እንደሚሉት በከተማይቱ በሺ ዘጠኝ መቶ ዘጠናዎቹ በእሳት የተቃጠለው የተገን ጠያቂዎች መኖሪያ ብቻ አልነበረም። መታወቅ ያለበት በጎርጎሮሳዊው 1996 የደረሰው የእሳት አደጋ ሉቤክ ውስጥ ከተጣሉት አራት የእሳት ጥቃቶች አንዱ ነበረ። ከዚያ ቀደም ሲል በጎርጎሮሳዊው 1994 እዚህ ሉቤክ ይገኝ የነበረ ሞክራብ ተቃጥሏል። ይህ አንዱ ትልቅ ክስተት ነበረ። በ1995 ይኸው ሞክራብ ሌላ ሁለተኛ ቃጠሎ ደርሶበታል። በ1996 ደግሞ የሀፈንሽ ስራ ሰው የተገን ጠያቂዎች መኖሪያ ተቃጥሎ አስር ሰዎች ሞቱ። በ1997 ደግሞ የቅዱስ ቪሲሊን የሮማ ካቶሊካዊት ቤተ ክርስቲያን ተቃጥሏል። ቤተ ክርስቲያኗ ለአንድ አልጀሪያዊ ካህን ቤተሰብ ከለላ ሰጥታ ነበር። በከተማይቱ የደረሱት እነዚህ ተከታታይ ጥቃቶች በወቅቱ ከተማዋንና ሕዝቡን እንዳሸበሩ የቀድሞ ከንቲባ ቡታይለር ያስታውሳሉ። ቡታይለር ከዚህ ሌላ በምርመራዎቹ አካሄድም ቅሬታ እንደነበራቸው ሳይገልጹ አላለፉም። ዲዘ ራዩን ሀት ዲ ሽታት ናቱርሊ የቃጠሎ መደራረብ ከተማዋን አናውጧት ነበረ። በነዋሪው ላይም ያኔ አለመረጋጋትን አስከትሏል። ያኔ እንደተሰማኝ ሁሉ ዛሬም ጉዳዩ በጣም ያሳዝነኛል። በምርመራው ሂደት የጥቃቱ ሰለባዎች እንደ ወንጀለኞች ተቆጥረው ይመረመሩ ነበር። ሆኖም ምንም አይነት መረጃ አልተገኘባቸውም። ይህ በጣም ትልቅ ክስተት ነበረ። አንዳንዶቹን ጉዳዮች በትክክል አልነገሩንም ነበር። ነር ትን ይ ና ማም ንንስ ቡታይለር በይፋ ያልተናገሩት በእርሳቸው ላይ የተሰነዘረ ጥቃትም ነበረ። ያኔ ወደ እርሳቸው የተላከ በፖስታ የታሸገ ቦምብ ፈንድቶ የስራ ባልደረባቸውን ለከባድ ጉዳት ዳርጓል። የቀድሞ ከንቲባ አሁን ከምንም በላይ የሚያበሳጫቸው የአስር ተገን ጠያቂዎች ህይወት የጠፋበት የሀፈን ሽትራ ሰው ወንጀል እስካሁን እልባት አለማግኘቱ ነው። በእርሳቸው አስተያየት በወቅቱ ፖሊስ ያካሄደው ምርመራ አድሏዊ ነበረ። እሳቸው እንደሚሉት ፖሊስ የመረመረው አደጋው በደረሰበት ህንፃ ውስጥ የሚኖሩትን ሰዎች ብቻ ነበረ። የቡታይለርን አስተያየት ጋዜጠኛ ዲተር ፎግልም ይጋራል። የበርሊኑ ጋዜጠኛ ፎግል በሉቤኩ የእሳት ቃጠሎ ላይ ጥልቅ ምርመራ ካካሄደ በኋላ አንድ መጽሐፍ አውጥቷል። የመጽሐፉን ንዑስ ርዕስም ህጋዊ ቅሌት ነው ያለው ፎግል ከዶቼቨለ ጋር ባካሄደው ቃለምልልስ እንደተናገረው ፖሊስ በቤቱ ውስጥ ይኖሩ የነበሩ ሰዎች ከወንጀሉ ጋር ያላቸውን ግንኙነት ለማጣራት ምርመራ አካሂዶ ነበረ ሆኖም እሳቱ በተለኮሰበት ለሊት በአካባቢው የነበሩ ቀኝ ጽንፈኞች ላይ ግን ተገቢውን ምርመራ አላካሄደም ብሏል። ፎግል እንዳለው የአደጋው አድራሾች ቀኝ ጽንፈኞች ሳይሆኑ እንደማይቀሩ የሚጠቁሙ በርካታ መረጃዎች ነበሩ። የፖሊስ ምርመራ ይበልጥ ያተኮረው ግን በስደተኞቹ ላይ ነበረ። በጣም የሚገርመው መጀመሪያ ቤት ውስጥ ይኖሩ የነበሩ ሰዎችን እናንተ ናችሁ ቃጠሎውን ያስነሳችሁ ተብሎ ምርመራ መጀመሩ ነው። ሰዎቹ በህገ ወጥ ስራዎች ተሰማርተው እንደነበር ምርመራ ተካሂዷል። ከመካከላቸው አንድ ሊባኖሳዊ ወንጀለኛ ተብሎ ተያዘ። በሌላ በኩል ግን ምሽት ላይ እዚህ አካባቢ ጥቃቱን መፈጸማቸውን የሚያመላክቱ አንዳንድ ጠቋሚ ምልክቶች የታዩባቸው ተጠርጣሪ ቀኝ አክራሪዎች ታይተዋል። በነዚህ ላይ ታዲያ ምንም አልተደረገ könnten, dass gegen die nicht konsequent ermittelt wurde. የሉቤኩን መሰል የእሳት ቃጠሎ አሁንም ጀርመን ውስጥ መድረሱ አልቆመም። ከዚያ ወዲህ በተለይ በቅርብ ዓመታት በመቶዎች የሚቆጠሩ መሰል ጥቃቶች ጀርመን ውስጥ ደርሰዋል። ይህን መሰሉ ጥቃት ተባብሶ መቀጠሉ በጣም አሳሳቢ መሆኑን ጋዜጠኛ ፎግል ሳይጠቅስ አላለፈም። በቅርቡ እንኳን በምዕራብ ጀርመኑ በኖርድ ራይን ቬስትፋለን ፌዴራዊ ክፍለ ሀገር ውስጥ ሙንስተርላንድ በተባለው አካባቢ በሚገኘው በቦርከን ከተማ የደረሰው ጥቃት በዚህ ረገድ ተጠቃሽ ነው። አርባ ሺህ ነዋሪዎች ባላት በዚች ከተማ ከዘጠኝ ቀናት በፊት ማንነቱ ያልታወቀ አንድ ግለሰብ በከተማይቱ ለስደተኞች ማቆያ የተዘጋጀ ማዕከልን መስኮት ሰብሮ ሕንፃውን በእሳት አጋይቷል። ህንፃ ውስጥ ሰዎች ባለመኖራቸው የተጎዳ የለም። አንድ የዓይን ምስክር እንደተናገረው ጥቃቱን ያደረሰው ግለሰብ በቢስክሌት ሲያመልጥ አይቷል። የጋዜጠኛ ፎግልን ስጋት ጀርመን ለሚገኙ ስደተኞች መብት የሚቆመው ፕሮአዚዮል የተባለው ድርጅት ምክትል ኃላፊ ቤርንድ ሜሶቪክ ይጋራሉ። ሜሶቪክ እንደሚሉት በጎርጎረሳዊ 2015 ዓ ም ብቻ ጀርመን ውስጥ ለስደተኞች መጠለያ በተዘጋጁ ቤቶች ላይ 126 ሆነ ተብለው የተፈጸሙ የእሳት ቃጠሎዎች ደርሰዋል። እንደ ሜሶቪክ በእነዚህ ጥቃቶች የሰው ሕይወት አለማለፉ ትልቅ ነገር ነው። ሆኖም የጥቃቱ መጠን መጨመር ግን አሳሳቢ ነው። አንድም ሰው በነዚህ አደጋዎች አለመሞቱ 2015 ዕድለኛ ዓመት እንደሆነ ሊሰማን ይችላል። በእርግጥም ይህ በርካቶች ከተገደሉባቸውና እጅግ ብዙዎችም ክፉኛ ከቆሰሉባቸው ከ1990ዎቹ ዓመታት ጋር ሲነጻጸር ትልቅ ልዩነት አለው። ከ20 ዓመታት በፊት ጀምሮ የነበረው የቀኝ ጽንፈኞች እንቅስቃሴ በከፊል አስጊ፣ በከፊል ደግሞ እንደ አዲስ እያንሰራራ ነው። ከዚህ በተ በተጨማሪ በማህበረሰቡ ዘንድም ለመግባት በተደጋጋሚ ሙከራዎች ያደርጋሉ። ፕሮአዚዩል በጎርጎረሳዊ 2015 ዓ ም ጀርመን ውስጥ ባሉ የስደተኞች መጠለያዎች ላይ 525 ጥቃቶች መድረሳቸውን መዝግቧል። የፌዴራል ጀርመን የወንጀል መርማሪ ፖሊስ ደግሞ በመላ ሀገሪቱ በዚሁ ዓመት በተገን ጠያቂዎች መኖሪያዎች ላይ 924 ጥቃቶች እንደተፈጸሙ አስታውቋል። ይህም ከቀደመው 2014 ዓ ም ጋር ሲነጻጸር በአራት እጥፍ አድጓል። የፌዴራል ጀርመን የወንጀል መርማሪ ፖሊስ ባለፈው ህዳር አጋማሽ ባካሄደው አመታዊ ስብሰባ ላይ የመስሪያ ቤቱ ኃላፊ እንዳሉት በሀገሪቱ የቀኝ ጽንፈኞች ጥቃት ጨምሯል። ቀኝ ጽንፈኞች በአሁኑ ሰዓት ህብረተሰቡ ጉዳዩን ጉዳይ ብሎ አለመያዙን በመጠቀም በተለይ መካከለኛ ገቢ ያለውን የህብረተሰብ ክፍል ከጎናቸው ለማሰለፍ እየጣሩ መሆኑን ኃላፊው ተናግረው ነበረ። እንደ ኃላፊው በመጠኑም ቢሆን እነዚህ ወገኖች ይህ የተሳካላቸው ይመስላል። ባለፈው ዓመት በተገን ጠያቂዎች ማቆያ ማዕከላት በደረሱ ጥቃቶች ተጠርጥረው ከታሰሩት መካከል ሰባ በመቶ እስከ ዛሬ ድረስ ፖለቲካዊ ዓላማ ባለው ወንጀል ውስጥ እየተሳተፉ አይደሉም። የጀርመን የሀገር ውስጥ ጉዳይ ሚኒስትር ቶማስ ደሚዜርም በሀገሪቱ የጠበኞች ቁጥር እያደገ በመሄድ ላይ መሆኑ እንዳሰጋ ተናግረው ነበረ። እርሳቸውም በወቅቱ እንዳሉት በተገን ጠያቂዎች ላይ ጉዳት በማድረስ ተጠርጥረው ከተያዙት መካከል ሁለት ሶስተኛው ከዚህ ቀደም ምንም አይነት ወንጀል ፈጽመው የማያውቁ የየአካባቢው ነዋሪዎች ናቸው። እነዚህ የህብረተሰብ ክፍሎች የአካል ጉዳት ማድረስ፣ በስደተኞች መኖሪያዎች ላይም እሳት መለኮስ መለኮስና መሰል ወንጀሎችን መፈጸማቸው ተቀባይነት እንደሌለው ሊረዱት እንደሚገባ ሚኒስትሩ በወቅቱ አበክረው ነበረ ያሳሰቡት። ጀርመን ለጀርመናውያን ብቻ የሚል አስተሳሰብ የሚያራምዱ ቡድኖችና ደጋፊዎቻቸው ሀገሪቱ ከአንድ ሚሊዮን በላይ ስደተኞች ወደ ሀገሯ ባስገባችበት በጎርጎርሳዊው በ2015 ዓ ምት ነው ጀርመን ውስጥ በተገን ጠያቂዎች መጠለያዎች ላይ የሚያደርሱትን ጥቃት አባብሰው የቀጠሉት። ጥቃቱ እንዲቆምና ወንጀለኞችም ለፍርድ እንዲቀርቡ ህብረተሰቡ፣ ፖለቲከኞችና ጉዳዩ የሚመለከታቸው ወገኖች አበክረው ማሳሰባቸውን ቀጥ ጥለዋል። አድማጮች የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።